ሁለተኛ መዝሙር ዘሰሎሞን ቃል ወልድ ሆየ ናሁ ውእቱ መጻ እንዘይ ቀንጽ ማእከለ አድባር ወያንበ ሰብስ ዲበ አውግር ይመስል ወልድ ሆየ ከመወይጠል ጠል ወከመወሬዛ ሀየል ውስተ አድባረ ብዬትየል የል ናሁ ውእቱ ይቀውም ድህረ አረፍት ወይ ሄውጽ እንተመሳክው ወይ ደንን እንተተድባብ ያወስእ ወልድ ሆየ ወይ ብለኒ ተንስይ ወኒ ቅረብተየ እንቲ አየ ሰናይ ትርግብየ ስመናሁ ክረምት ሃለፈ ወዝናም ገባ ለሊሁ አንድም ወዝናም ገባ ድህሬሁ ጽጌ አስተራየ በውስተ ምድርነ ጊዜ ገሚድ በጻ ቃለማ እነቅ ተሰማ በምድርነ በለስ አውፃ ሰርጸ አውያን ጸገዩ ውሃው ማእዛ ተንስይ ወንይ ቅርብትየ እንቲ ኣየ ሰናይ ተረግብየ ውስተ ጽላሎተ ኳኩ ቅሩበ ጥቅም ኣርእየኒ ገጸከ ወአስም አኒ ቃለከ እስመ ቃልከ ኣዳም ወገጽከ ላህይ ኣስግሩ ለነ ቋና ጸላ ንኡሳነ እለ ያማሰኑ ኣጸደ ወይንነ አጸደ ወይ ነነ ይጽጌ ወልድ ሆየ ሊተ ወአነ ሎቱ መኑ ይተአደወ ለወልድ ሆየ ስመ ልዑል መዝራይተ ኢማኑ ዘይ ትራአይ ውስተ ጽጌያት እስከ ሶባ ያስተነፍስ እለት ወያንቀ ለቅል ጽላሎት ተመየጥ አንተ ወልድ ሆየ ወተመሰላ ለወይጠል ወይ ረአ ያከ አዋለደ ኢየሩሳሌም ወነበር ዲበ ሳሪል ወዲበ አርባይቶ አርባብ ወከመ ወሬዛ ሃየል ኡስታድ ባረደ ሆሃን ቅንጽ አንተ ወልድ ወየ ከመወይጠል ወይጠል በአራትየ ወበለያልይየ እስስ ዛፍ ቀረት ነፍስየ ሐሰስ ክወ ወኢረከብ ክወ ጸዋዕ ክወ ወኢተሰጧኒ እትነሣ ወአውድ ሃገረ ውስተ ምስያጣት ውስተ መራህብት እስስ ዛፍ ቀረት ነፍስዬ ሓሰስ ክዎ ወኢረከብክዎ ጸዋእክዎ ወኢተሰጠኒ ረከወኒ መዐቅብት እለ የአቅቡ ሀገረ ርኢክሙኑ ዘአፍቀረት ነፍስየ ንስቲተ ሀሊፍየ እምኔሆሙ ይእተ ጊዜ ረከብኩ ውስተ ቤተ እምየ ወውስተ ተኒ አምሐልኩክን አዋልደ ኢየሩሳሌም በኃይሉ ወበጽንኡ ለገዳም አመተንስአ ወአንስአ ኩሎ ሙታነ አፈቅሮ እስካ መፈቀደ